ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እስካሁን ያው የትኝትና የቁጥጥር ስራችን አጠናክረን እየቀጠልን ያለ ነው። ምንም የተከሰተ ነገር የለም። በኢትዮጵያ የሕብረተሰብ ጤና አጠባበቅ ኢንስቲትዩት ዋና ዲሬክተር ዶክተር ኤባ አባተ ናቸው። ዓለም አቀፍ ስጋት በደቀነው የኮሮና ቫይረስ ጉዳይ ዙሪያ የተቀናበረ ዝግጅት የሰዓቱን የዓለም ዜና ተከትሎ ይቀርባል። የመጀመሪያውን ወር ትላንት ባገባደድ ነው የአውሮፓውያኑ አዲስ ዓመት 2020። የአሜሪካን ድምፅ የአፍሪቃ ዋና ክፍል ውጥኖች፣ እንዲሁም ሻገር ብሎ የኢትዮጵያን የመገናኛ ብዙኃን ምህዳር የሚቃኝ የጋዜጠኞች የጠረጴዛ ዙሪያ ውይይት ዘወትር ቅዳሜ በዚህ ሰዓት በደሳሌ መኮንን እየተዘጋጀ የሚቀርበው የምርጥ ምርጥ የእንግሊዝኛ ዜማዎች ቅንብር የሙዚቃ ቃና። ሁሉም በመልክ በመልኩ ተሰናድተዋል። ሰላም ጤና ስጥልኝ፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮች ከቅዳሜ ጥር 23 2012 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ የንጉሡ ታምሬ ነው። ወደ ቀዳሚው የሰዓቱ የዓለም ዜና። መልካም ምሽት፣ ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ኒክ ኢቫኖፍ በስቱዲዮ መሳሪያዎች ላይ ይገኛል። በህዳሴ ግድብ ጉዳይ ለአራት ቀናት የመከሩት ኢትዮጵያ፣ ግብፅና ሱዳን እንዲሁም ዩናይትድ ስቴትስ እና የዓለም ባንክ ትናንት የጋራ መግለጫ አውጥተዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር የሕዝብ ጉዳዮች ቢሮ ትናንት ከሰዓት በኋላ ባሰራጨው መግለጫ የኢትዮጵያ የግብፅና የሱዳን የውጭ ጉዳይ ሚኒስትሮችና ልዑኮቻቸው ከበታላቁ የኢትዮጵያ ህዳሴ ግድብ አሞላልና ስራ ወይም አመራር ወይም ኦፐሬሽን ላይ ከጥር 19 2012 ዓ ም እስከ ትናንት ጥር 22 2012 ዓ ም ዋሽንግተን ዲሲ ውስጥ ባደረጉት ድርድር ላይ በታዛቢነት እየተሳተፉ ካሉት የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዝደንት ጋር መገናኘታቸውን አስታውቀዋል። በስብሰባዎቻቸው ማብቂያ ሚኒስትሮቹ በአጠቃላይ ስምምነቱ መፈረም ባለባቸው ሶስት ነጥቦች ላይ ስምምነት ላይ መድረሳቸውን አመልክቷል። ነጥቦቹም አንደኛ የታላቁ ሕዳሴ ግድብ ደረጃ በደረጃ አሞላል የጊዜ ሰሌዳ፣ ሁለተኛ በድርቅና በተራዘመ ድርቅ ጊዜና በተራዘሙ ደረቅ ዓመታት ውስጥ የግድቡ አሞላል ቅነሳ ስርዓት እንዲሁም ሦስተኛ በድርቅና በተራዘመ ድርቅ ጊዜና በተራዘሙ ደረቅ ዓመታት ግድቡን የማንቀሳቀስ ዓመታዊና የተራዘመ ጊዜ ቅነሳ ስርዓት መሆናቸውን የጋራ መግለጫው አመልክቷል። በተጨማሪም ሚኒስትሮቹና ልዕኮቻቸው በመደበኛው የእርጥበትና የውሃ ግኝት ሁኔታዎች ውስጥ በግድቡ ዓመታዊና የተራዘመ ጊዜ የማንቀሳቀስ ስርዓት ዝግጅት ማጠናቀቅ ላይ እንዲሁም በቅንጅት ስርዓት በውዝግብ አፈታት ደንቦችና በመረጃ ልውውጥ ላይ መወያየታቸውንና መስማማታቸውን መግለጫው ጠቁመዋል። ከላይ የተጠቀሱትን ስምምነቶች ያካተተ የመጨረሻ የስምምነት ሰነድ ለፌብሩዋሪ 2 2020 ዓ ም መጨረሻ ወይም የካቲት 2012 ዓመት የመጨረሻ ሳምንት በኢትዮጵያ አቆጣጠር እንዲያዘጋጁ ሚኒስትሮቹ የ ለቴክኒክና ለሕግ ቡድኖቻቸው ትዕዛዝ መስጠታቸውንም መግለጫው አስታውቋል። በሌላ በኩል ግብፅ አሁን በያዘችው አቋሟ የምትቀጥል ከሆነ የታላቁ ህዳሴ ግድብን አሞላልና አጠቃቀም በተመለከተ ስምምነት ላይ ለመድረስ ረጅም ጊዜ ሊወስድ እንደሚችል በዩናይትድ ስቴትስ የኢትዮጵያ አምባሳደር ስጋታቸውን ገልጸዋል። አምባሳደር ፍጹም አረጋ ሶስቱ ሀገሮች በሚኒስትሮች ደረጃ ለአራት ቀናት ሲያደርጉት የነበረው ድርድር ካበቃ በኋላ ከአሜሪካ ድምፅ ጋር ቃለ ምልልስ አድርገው ነበር። ከተናገሩት ለዛሬ ቀንጨብ ያደረጉትን ላሰማችሁ እንደዚህ አይነት ውይይት ላይ የሚታዩ ጉዳዮች አሉ ሶስቱም ሀገሮች የራሳቸው ቴክኒክ ቡድን የሚሰጡትን የመረጃ ምንጭ መሰረት በማድረግ ነው የሌሎቹ እየቀጠለ ያለው ስለዚህ እዛ ላይ የሚቀርቡን ጉዳዮች ስናያቸው የሶስቱም ሀገሮች ኤክስፔክቴሽን የተለያዩ ነገሮች ናቸው በኢትዮጵያ በኩል ፕሮጀክቱንና ፕሮጀክቱን ብቻ ማለትም የታላቁ ህዳሴ ግድብ በመኖሩ ከሱ ጋር የተያዘ ጉዳይ ብቻ ይዘን ነው መነጋገር የምንፈልገው። ከመጀመሪያው ጀምረንም ግልጽ አድርገን ነው ይህን ያለ ነው። በግብጽ በኩል አንዳንድ በመርህ ደረጃ ይሄን ተቀብለናል ይሉና ወደሚያመጧቸው ጉዳዮች ስንገባ ግን ከዛ ወጣ ያሉ የውሃ ክፍፍል የሚመስሉ ነገሮች፣ ከአጀንዳ ውጭ የሆነ ነገር ማለት ነው ተስተዋውሎ ስለነበረ እነሱ ይታረሙ እያደረግን በአንድ በኩል ይታረም እና በሌላ በኩል ደግሞ በሌላ መልክ ይዞ ይመጣል። ስለዚህ ያው ቴክኒካል ጉዳዮች ላይ ሙያተኞቹ እየሰሩ የህግ ሰዎችም፣ መሀንዲሶችም፣ እንደገና አናሊስቶችም ይዘን ነው እየሰራ ነው ያለ ነው። በዛ መልክ ነው እንግዲህ እየቀጠለ የነበረው። ጊዜው ሊበቃን አልቻለም። ትላንት ለምሳሌ ሚድናይት ሁሉ አልፎ አላለቀም ነበር ውይይቱ። በሶስቱም በኩል ቀና የሆነ ጉዳዩን ለመጨረስ ግን ደግሞ የሶስቱንም መብትና ጥቅም በሚያስከብር መንገድ ለማስኬድ የሚመስል ፍላጎት አለ። ግን በዚህ በተወሰነው ጊዜ ውስጥ ግን መጠናቀቅ አልቻለም። አመሰግናለሁ። አምባሳደር ፍጹምን ያነጋገራቸው ሀብታሙ ስዩ ነበር ስዩም ነበር። በነገው ምሽት ሙሉውን ቃለምልልስ እናሰማቸዋለን። ተጠልፈው የተወሰዱ የደንቢዶሎ ዩኒቨርሲቲ ተማሪዎች ጉዳይ ያሳሰባቸው የደሴ ከተማ ነዋሪዎች ዛሬ ሰልፍ ወጥተዋል። ሰልፈኞቹ ቤተሰብና ሕዝብ ትክክለኛ መረጃ በወቅቱ አላገኘም ብለዋል። አጥፊዎች ሕግ ፊት እንዲቀርቡም ጠይቀዋል። መስፍን አራጌ ከደሴ ተጨማሪ አለው። ከተለያዩ የከተማው አቅጣጫ መነሻቸውን ያደረጉ ሰልፈኞች ፒያሳ ላይ ተገናኝተው መዳረሻቸውን ሆጤ ስቴዲየም ላይ አድርገዋል። የፌዴራሉን ጨምሮ የአማራና የኦሮሚያ ክልል ከፍተኛ አመራሮች በታገቱ ተማሪዎች ላይ አሳይተዋል ባሉት ቸልታም ተቃውሟቸውን አሰምተዋል። ሰልፈኞቹ የመንግስት አመራር የታገቱ ወገኖቻችን ላይ ለምን ዝምታ በዛችሁ፣ ተማሪዎቻችን የት እንዳሉ አሳውቁን የሚሉና በርካታ መልእክት ያዘሉ መፈክሮችን አንግበዋል። ለታገቱ ተማሪዎች መጮህ ፖለቲካ ሳይሆን ሰብአዊነት ነው። በተለይ 50 በመቶ ሴት አመራሮች ባሉባት ሀገር ላይ የሴት ተማሪዎችን እገታ ለማውገዝ አመራሮቹ አለመድፈራቸውን አውገዘዋል። ነውሰና ያሰፋ እባላለሁ የደስ ከተማ ነዋሪ ነኝ። ለብዙ ነገር ሲያነባ አይተናቸዋል። ሚኒስቴሮች በተለያየ ነገር ድምጻቸውን ሲያሰሙ ሰምተናል። ነገር ግን እህቶቻችን እንደዚህ ሲታገቱ ለ57 ቀን ያክል ዝምታ መምረጣቸው እንደ ኢትዮጵያ መሪነታቸው የታገቱ ኢትዮጵያውያን ናቸው። አማራ ስለሆኑ ብቻ አይደለም። ለነዚህ አለመጮኋቸው በጣም አፍረናል። እኛን የሚወክለንም ሚኒስቴሮች እንደሌሉም አሳይቶናል። አሁንም መንግስት ኃላፊነት ሊሰማ ይገባል። ሊማሩ ነው የሄዱት የገበሬ ልጆች ናቸው። የድሃ ገበሬ የሚስኪን በስንት ጉድ በስንት ችግር ያስተማሩ የነሱ ልጆች ናቸው የታገቱት። በተለይ ለትውልድ አማራ የተለያዩ ፈተናዎች ነው እየቀረበልን ያለ። ክርስቲያኖች ወገኖቻችንን ሙስሊሙ እንዲወጋ፣ ሙስሊሙን ክርስቲያኑ እንዲወጋ ያ አልበቃ ሲል ምስኪን ተማሪዎችን አግቶ ጫካ ምን ማለት ነው? ተማሪዎች በህይወት ካሉ መርሀባ ይለቀቁልን፣ ይምጡልን። በህይወት ከሌሉ ደሞታቸውን ልናውቅ ይገባል። እገታው ዩኒቨርሲቲ በመግባት ራእይ ባለን ታዳጊዎች ላይም አሉታዊ ተጽዕኖ አሳድሯል ያሉንም ነበሩ ቅድስት ቲርጋ የማሮ ሆጢ ትምህርት ቤት ነው ዘጠነኛ ክፍል ይህን ነገር ስሰማ በጣም የሚያስጠላ በቃ እኛ ለወደፊት ያለንን ነገር ነው ያሳጣን በቃ የመማር አላማችንን ስሜታችን ነው ይጎዳብን በደንብ ዶሎ ዩኒቨርሲቲ የመጀመሪያ ዓመት የማህበራዊ ሳይንስ ትምህርት ክፍል ተማሪ የነበረች ወጣትም በሰልፉ ላይ አግኝተናል ወደ ደሴ በተነሳው ረብሻ ምክንያት ያው ሁሉም ተማሪ እንደሚያደርገው ጠፍቼ ነው የመጣሁት። እዚያ ያለው ሁኔታ ጥሩ አልነበረም። ከታገቱት ሰዎች ውስጥ የምታውቂያቸው አሉ? አምልጣ የነበረችው ልጅ አስመራ ጓደኛ ነበረች። ያው እንግዲህ እግዚአብሔር ያውጣቸው ነው እነሱንም። ዩኒቨርሲቲዎች አለመረጋጋቱን ተከትሎ የወጡ ተማሪዎች እንዲመለሱ ጥሪ እያስተላለፉ ነው። በአንጻሩ ደግሞ እንዲህ አይነት ነገሮች እየተከሰቱ ነው። ችግሩ እኮ እሱ ላይ ነው። ከዚህ በፊት ኃላፊነት ወስዳሉ ብሎ ልኮናል። አረ ግን ደግሞ ተማሪ ሲሞት የወሰደው ኃላፊነት የለም አስከሬ ለቤተሰብ መላክ ነው ኃላፊነት። እኛ ሳንፈልግ ብሄርን ከከፋፈሉ በክልላችን እንድንማር ይደረግልን በቃ በአገሪቱ የተለያዩ አካባቢዎች ተፈናቅለው የመጡ በርካታ ተማሪዎች ጉዳይ መፍትሄ እንዲያገኝም ተጠይቋል። የአማራ ወጣቶች ማህበር በደሴና የደሴ ከተማ ወጣቶች ማህበር በጋራ በጠሩት ሰላማዊ ሰልፍ 12 ነጥብ ያለው የአቋም መግለጫ ወጥቷል። ተማሪ መታገታቸውን እያወቁ ጉዳያቸው ለህዝብ እንዳይደርስ ሆም ብለው ያፈኑ ስለ ጉዳዩ እንዲያብራሩ በተጠየቁበት ወቅት መረጃ እየደበቁና ስለ ጉዳዩ ከፍተኛ ቸልተኝነት የታየባቸው የኦሮሚያ ክልል መንግስት፣ የኦሮሚያ ፖሊስ፣ የፌዴራል መንግስትና የመከላከያ ሰራዊት ኃላፊዎች፣ የአማራ ክልል መንግስት፣ የጠቅላይ ሚኒስትር ጽህፈት ቤት ኃላፊነታቸውን በመዘንጋታቸው እንዲጠየቁ እንጠይቃለን። ለሃይማኖት አባቶችና ለሀገር ሽማግሌዎችም ጥሪ ተላል አሳልፏል። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባ ገዳዎች፣ የእርቅና ኮሚሽን አባላት ያሳዩት ቸልተኝነት አግባብ ባለመሆኑ ከህዝብ ቆም በመቆም ኃላፊነታቸውን እንዲወጡ እናሳስባለን። ሰልፉ በሰላም ተጀምሮ በሰላም መጠናቀቁን ከአዘጋጆቹ ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ አመሰግናለሁ። መስፍን የደህንነት ደረጃዎችን አያሟሉም ሲሉ የዩናይትድ ስቴትስ ባለሥልጣናት በፈረጇቸው ስድስት ተጨማሪ ሀገሮች ላይ የትራምፕ አስተዳደር በህጋዊ ኢሚግሬሽን ላይ ገደብ እንደሚጥል ትናንት አስታውቋል። ከኪርጊዝስታን፣ ከማንማር፣ ከኤርትራ፣ ከናይጄሪያ፣ ከሱዳን፣ ከታንዛኒያ ወደ ዩናይትድ ስቴትስ በሚሄዱ ሰዎች ወይም ኢሚግራንቶች ላይ አንዳንድ የመግቢያ ፈቃዶች ወይም ቪዛዎች ላይ አዳዲስ እገዳዎችን እንደሚያደርጉ ባለሥልጣናቱ ተናግረዋል። ይህ የአሁኑ የእገዳ እርምጃ ፕሬዚደንት ዶናልድ ትራምፕ ቀደም ሲል ጥለዋቸው የነበሩት እና ሙስሊም ሀገሮች ላይ ያነጣጠረ ነበር በሚል ሰፊ ዓለም አቀፍና በብዙ አሜሪካውያን ፖለቲከኞችም ውግዘት ከተሰማበት መደዳ ክልከላ በአይነቱ የተለየ እንደሆነ ተገልጿል። የትናንቱን አዲስ የእገዳ እርምጃ አስመልክቶ ከተለያዩ ሰዎች እና ባለሙያዎች እንዲሁም መንግሥታት ምላሾችን ለማግኘት እየጣርንን ትውልደ ኤርትራዊው የዩናይትድ ስቴትስ የተወካዮች ምክር ቤት አባል ጆ ንጉሴ በትዊተር ባወጡት ቃል ፕሬዚደንቱ በአፍሪካ ሀገሮች ላይ ያወጡት የጉዞ እገዳ ከአሜሪካዊ እሴቶቻችንና ሀገራችን ለመቶዎች ዓመታት ለተጓዦችና ለስደተኞች ስታቀርብ ከቆየችው የተስፋ ቃል ጋር ይቃረናል ብለዋል። የኮሎራዶ እንደራሴ ጆ ንጉሴ ያክለውም ሊታሰብ የማይገባው ትክክለኛ ያልሆነ ብለውታል። ልንቃወመው ይገባል ብለዋል። አክለው በሌላ በኩል ደግሞ የካሊፎርንያዋን ደራሴ ኬረን ባስ እንዲሁ በትዊተር ባወጡት መልእክት ባለፈው ሳምንት ሱዳን ውስጥ እንደነበሩ፣ ባለፈው ዓመት በአውሮፓ አቆጣጠር ኤርትራን መጎብኘታቸውን፣ ናይጄሪያ በአፍሪካ ግዙፏ ምጣኔ ሀብት መሆኗን ጠቋቁመው በህዝቦቻቸው ሃይማኖት ወይም በቆዳቸው ቀለም ምክንያት በሀገሮች ላይ እገዳ መጣል የትረምፕ አስተዳደር አጠፋቸዋለሁ ወይም ላጠፋቸው እየታገልኩ ነኝ ከሚለው ክፉ ወይም መጥፎ አድራጎቶች የተሻለ አይደለም ብለዋል። በሌላ በኩል ደግሞ ይህ የዩናይትድ ስቴትስ የጉዞ እገዳ ዜና ከወጣ በኋላ የናይጄሪያው ፕሬዚደንት መሐመዱ ቡሃሪ ከዩናይትድ ስቴትስ መንግስት ከዓለም አቀፉ የፖሊስ ተቋም ኢንተርፖል እና ሌሎችም ግንኙነት ያላቸው አካላት ጋር ይሰራል ያሉትን በአገር ግዛት ሚኒስትሩ የሚመራ መንግስታዊ ኮሚቴ ማቋቋማቸውን በማህበራዊ መገናኛዎች ገጾች አስታውቀዋል። ለዜና የተያዘው ሰዓት አብቅቷል። ለማጠቃለያውን መለሳለሁኝ። ከዝግጅቶቻችን ጋር አብራችሁን ቆዩ። የአሜሪካ ድምፅ ራዲዮ ጣቢያ Thank you. ቅዳሜ ጥር 23 2012 አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ የንጉሡ ታምሬ ነው። አሁን ወደ ቀዳሚው ቅንብር ዓለም አቀፍ ስጋት የደቀነው የኮሮና ቫይረስ ጉዳይ ኢትዮጵያ ኮሮና ቫይረስን ለመከላከልና ለመቆጣጠር የሚያስችል ዝግጅት ማድረገዋል የኢትዮጵያ የማኅበረሰብ ጤና ኢንስቲትዩት ዋና ዲሬክተር ለአሜሪካ ድምፅ ገልጠዋል። በጤና ጥበቃ ሚኒስትሩ የሚመራውን የኢትዮጵያን ብሔራዊ ምላሽ እያስተባበረ ያለው ኢንስቲትዩት ዋና ዲሬክተር ዶክተር ኤባ አባተ ትናንት ምሽት ከኤደን ገረመው ጋር ባደረጉት ቃለ ምልልስ የመረጃ ስርጭትና ልውውጥን የበረራ ጉዳይን፣ የዓለም ጤና ድርጅትን የአጣዳፊ ሁኔታ መግለጫ ነጥሎ የማቆየትን ምንነትና ማግለልን መከላከል የመገናኛ ብዙኃንን ድርሻና ብሔራዊው ምላሽ የሚገኝበትን ሁኔታ አንስተዋል። ሙሉ ቃለ ምልልስ ቀጥሎ ይቀርባል። በጣም ነው የማመሰግነው። የዓለም የጤና ድርጅት ኮሮና ወረርሽኝን ዓለም አቀፍ አጣዳፊ የጤና ስጋት ሲል ፈርጆታል። ይህን ተከትሎም የተለያዩ አገራት የአፍሪካ ሀገራትንም ጨምሮ ጉዞ እየሰረዙ ይገኛሉ። ምክንያታቸው ደግሞ ይህ ስጋት ነው ለሀገር በሚል ነው ና እናንተ በዚህ ጉዳይ ላይ ምንድን ነው እያላችሁ ያላችሁት? አመሰግናለሁ። ያው እንግዲህ የዓለም ጤና ድርጅት የተከሰተውን ወረርሽኝ ዓለም አቀፍ ትኩረት እንዲሰጠው በማሰብ ፐብሊክ ፌር ኦፍ ግሎባል ኮንሰርን በሚል አውጇል። ያንን ሲያደርግ ግን እንዲመለስ የሚፈለጉት ነጥቦች አሉ። አንደኛ የዓለም ማህበረሰብ ከፍተኛ የሆነ ችግር እንደሆነ እንዲገነዘብ፣ ይሄ ችግር ደግሞ በአንድ አካባቢ ብቻ የተወሰነ ሳይሆን የትኛውም አካባቢ ያለ ማህበረሰብ ሀገር ተጠቂ ሊሆን እንደሚችል ማሳያ የተጋላጭነት ልኬቱን ማሳያ ነው። ሁለተኛው ይሄን ራሱ ምላሽ ላይ ሲሰጥም ደግሞ በጣም ከንዚታዊ የሆነ በአንድ አካል ብቻ የሚመለስ ሳይሆን ሁሉ እንዲረባረብበት የሚችል ከሁሉ በላይ ደግሞ በፈጠነም መንገድ ምላሽ መሰጥ አለበት የሚለውን መልእክትም የሚያስተላልፍ ነው ይ አዋጅ። ይህንን ስንል እንግዲህ በዓለም ጤና ድርጅት የኢንተርናሽናል ሄልዝ ሬጉሌሽን ሁለት ሺ አምስት የሚባል መቶ ዘጠና ስድስት ሀገራት የፈረሙበት አለ ያንን ተሞክዞ የተሰጠና እያንዳንዱ ሀገር ደግሞ በዚህ አይነት መሰል ወረርሽኝ ሲከሰት ሊከተላቸው የሚሄዱበት ደግሞ አካሄድ ሄድም አለ ምናልባት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስንም ስቴትመንት ካያችሁ የዓለም ጤና ድርጅት አሁን ባለው መንገድ የትራቭል ሪስትሪክሽን፣ የንግድ ሪስትሪክሽን ምክር ሀሳብ ውስጥ አላስገባም። እዛ ላይ አልደረስንም። ምክንያቱም አሁን እየተሰራ ያለው በተለይ ቻይና ሀገር በጣም አበረታች ነው። ነገር ግን አሁን ይሄ በሽታ በተለይ ባላደጉ ወይም ደግሞ የጤና መዋቅራቸው በጣም አነስተኛ በሆነ አካባቢ ይመጣ ሊመጣ የሚችለው ኢምፕሊኬሽን አስቸጋሪ ስለሚሆን ያንን ታሳቢ ተደርጎ ወጀ ነው እንጂ ቀጥታ ባለም ጤና ድርጅት ምክረ ሀሳብ ላይ የተቀመጠ ስላልሆነ እኛም ፈራሚ ስለሆንም ከመርህ ደረጃ መጀመሪያ ስንነሳ ራሱ የሚያስኬድ አይደለም። ሁለተኛ ከሳይንሱም አንጻር ከሄድም አጠቃላይ ሁኔታውን ማየት የሚኖርብን መጀመሪያ ሀገራት ይህንን ለመመከት ከፍተኛ ስራ መስራት የሚኖርባቸው የሰርቬላንስ ስራዎችን መስራት ይኖርባቸዋል። በቀጥታ ችግሮች የተከሰቱባቸው ወይም የተጠረጠሩ ሰዎች ሲመጡ ያንን ሊያስተናግድ የሚችል አቅም ገንብተዋለ። ያንን ካልገነቡ ደግሞ ስራዎች መሰራት ይኖርባቸዋል። ስለዚህ እዛ ላይ ያተኩረው በዛ መንገድ በተገቢ መንገድ እስከተሰራ ድረስ ምንም ችግርን ቢመጣ ያ ችግርን አድረስ የሚያደርግ ሲስተም ስለሚኖር ይሄን ያህል ኢምፓክት አይኖረውም። ስለዚህ አሁን ካለው የኢመርጀንሲ ማኔጅመንት አንፃር። ኢትዮጵያ ከፈረመችውም ከአይ ኤች አር ሬጉሌሽንም አንጻር እንዲሁም ደግሞ ትላንት ራሱ ደብልዩ ኤች ኦ ዲክሌር ካደረገው ምክረ ሀሳብ አንጻር አሁን ላይ በረራ ማቆም፣ ሌላው የመንግስት አካል የሚወስነውም ቢሆን አትሊስት፣ እኛ እየሰራን ያለነው ግን ያንን መሬት ላይ መከላከል የሚያስችል አቅም መገንባቱ ላይ ስለሆነ በእኛ በኩል ስራችን እንግዲህ እዛ ላይ እያተኮረ መሆኑን መግለጽ ፈልጋለሁ። እንግዲህ እንደ ተገለጸው ከሆነ በኢኮኖሚያቸው ዝቅተኛ የሆኑ አገራትና እንዲሁም ደግሞ የጤና አገልግሎታቸው ያልተደራጀ አገራት ለዚህ በሽታ ተጋላጭነታቸው ከፍተኛ እንደሆኑ ተገልጿል። እና ኢትዮጵያ ከነዛ አገራት መካከል የምትመደብ ናት። ከዚህ አኳያ ይህ ኖቨል ኮሮና ቫይረስ ለህብረተሰብ ስጋት አይሆንም ወይ? ከዚህ አኳያ በመነሳት እሱ ብቻውን በቂ ምክንያት አይሆንም ወይ በረራ ለማቋረጡ ቻይና ማለት ነው። ምክንያቱም እንደ ደህንነት ቅድመ ሁኔታ ከምንወስዳቸው ውስጥ መካተት አይችልም ወይ? እንግዲህ እኔ የምመልስልሽ ከህብረተሰብ ጤና ኢንስቲትዩትና ከጤና ሚኒስትር እይታ አንጻር ያሉ አንግሉን ወይም ደግሞ በዛ ሳይድ ያሉ ሁኔታዎችን ነው የምናገረው። የመጀመሪያው የዓለም ጤና ድርጅት ዓለም አቀፍ ችግር ብሎ ሲያውጅ ኢትዮጵያን ይመለከታል። ሁሉንም የዓለም ሀገር የሚመለከት ነው። በተለይ ደግሞ ኢትዮጵያ ደግሞ ተጋላጭ የምትሆንባቸው ደግሞ ምክንያቶች ይኖራሉ። ያንን ማለት ግን የመጀመሪያውም የመጨረሻውም ሶሉሽን በረራዎችን ማቆም ነው ደግሞ የሚል የኢመርጀንሲ ወይም የወረርሽኝ የመከላከል ደግሞ የመጨረሻ ግብ የለም። ይሄ ደግሞ ክሊርሊ በአለም ጤና ድርጅትም በትናንትናው ስቴትመንት ላይም የተገለጸ ይመስለኛል። ነገር ግን አሁን ትልቁ ነገር ሀገራት ያንን ከመከላከል አንጻር ምን እየሰሩ ነው፣ ተጋላጭነታቸው ሊጨምር የሚችሉ ነገሮችን ከመቀነት አንጻር ምን እየሰሩ ነው። ሰስፔክት የተደረጉ ኬዞች ሊመጡ ይችላሉ። ራሱ ደግሞ ኮንፊርምድ የሆነ ኬዝ ሊመጣ እንግዲህ አሁን ላቲን አካባቢ እና አፍሪካ ካልሆነ በስተቀር ሁሉንም ያዳረሰ ነው። ነገር ግን የተወሰኑ ሀገራት ለኢንፌክሽን ደቨሎፕ ከማረጉ ውጭ አብዛኛው ግን ኮንቴን አድርገውታል። ስለዚህ ከዛ አንጻር እኛ መሬት ላይ ስራውን እየሰራ ያለ ነው በዚህ አግባብ ነው። ስለዚህ ትሬት ሌቭሉ ወይም ደግሞ የአደጋ ተጋላጭነት ልኬታው ለሁሉም ከፍተኛ መሆኑን ታሳቢ ተደርጎ የተወጀ አዋጅ ነው። ነገር ግን አሁን እኛ እየሰራን ያለ ነው፣ ግን ሀገራት ደግሞ የራሳቸው እይታዎችም አላቸው። ከሁሉ በላይ ግን ባለው የወረርሽኝ ከመከላከል አንጻር ከሚቀመጡ ስትራቴጂዎች አንደኛው ቅድም የገለጽኳቸውን ያንን አቅም መገንባት ነው። እዛ ላይ ትኩረት ሰጥተን ከፍተኛ ስራ በመንግስትም ትኩረት ተሰጥቶት እየተሰራ መሆኑን ነው እንግዲህ መሬት ላይ ያሉት ነገሮች የሚያሳዩት ስለዚህ እስካሁን ባለው ሁኔታ የደህንነት ስጋት ብሎ የሚያስፈርጅበት ደረጃ ላይ አልደረስንም ማለት እንችላለን። ኢትዮጵያ ውስጥ እንግዲህ አሁንም ጥያቄው ትላንት ከታወጀ አዋጅ ጋር ካየን ለማንኛውም ሀገር አሁን ትኩረት የሚሰጥበት ሁኔታ ላይ ነው ያለነው የሚለውን መልዕክት ነው የሚያመጣው። ስለዚህ ለዛም ነው እኮ ከመጀመሪያ ጀምሮ ኬዙ ከታወቀ በኋላ ትልቅ ስራ ስንሰራ የነበረው ምክንያቱም ተጋላጅ ልንሆን እንችላለን። ይሄን ልንመክትበት የምንችልባቸው መንገዶች የተለያዩ ናቸው ነው ለምሳሌ በሁለት ሺ አስራ አራት እና አስራ አምስት ከፍተኛ የሆነ የኢቦላ አውትብሬት በምዕራብ አፍሪካ ተከስቶ ነበረ። አስራ አንድ ሺህ ሰው ነው የጨረሰው። እንግዲህ ከፍተኛ የሆነ ደግሞ የኢኮኖሚም ትልቅ ክራይሲስ ይዞ የመጣ አውትብሬት እንደሆነ ሁላችን የምንገነዘበው ነው በዛን ወቅት አብዛኛው ሀገራት የራሳቸውን ውሳኔ ወስነው የዓለም ጤና ድርጅት በምክር ሀሳብን በአስቀምጥ ልክ እንደ አሁኑ የወሰኑበት ሁኔታ አለ። የኢትዮጵያ አየር መንገድ ግን ሲበር ነበረ፣ ላይቤሪያም በሴራሊዮንም በሌሎቹ እሱም ብቻም አይደለም ኢትዮጵያ ከሁለት መቶ ገደማ የሚሆኑ የጤና ባለሙያዎቿን ቀጥታ እዛው ችግር የተከሰተበት ቦታ ልካ ሁሉ ዋናው ስራ ውስጥ ተዋና የሆና ስትሰራ ነበረ ነገር ግን ኢትዮጵያ ውስጥ በዛ ወቅት የተከሰተ ችግር አልነበረም። በረራም ስላልቆመ እንደውም ወደ ሁለት መቶ የሚጠጋ የጤና ባለሙያዎችንም ልከን ሁሉ ኢቦላ ኢትዮጵያ ውስጥ አልመጣም። ስለዚህ ዋናው ትልቁ ስራ መሬት ላይ የሚሰራው ስራ ነው። እዛ ላይ ደግሞ ከዚህ በፊትም የነበረው ተሞክሮ ስላለ ይህን ሁሉ ታሳቢ ተደርጎ ነው እንግዲህ ስራዎች እየተሰሩ ያሉት። እንግዲህ በሌላ ሳይድ ደግሞ ያለው ደግሞ የመንግስት አካል የራሱን ደግሞ መላሽ ምጠጥበት እሺ እንደሆነ እንግዲህ እስከ ትላንትና ምሽት አስራ አንድ ሰዓት ድረስ የተፈጠረ አዲስ ነገር አልነበረም። በትላንትና እና በዛሬ መካከል የተገኘ ተጓዦች እየተመላለሱ ነው፣ በረራም ስላለ አዲስ ነገር አለ ወይ? እስካሁን የትኝትና የቁጥጥር ስራችንን አጠናክረን እየቀጠልን ያለ ነው። ምንም የተከሰተ ነገር የለም። ከዚህ በፊት ወደ አራት የሚሆኑ ከቻይና የመጡ ኢትዮጵያኖች ላይ በጥርጣሬ ማቆያ ውስጥ አቆይተናቸው ነበረ። ትላንት አመሻሽ አካባቢ ውጤቱ ከደቡብ አፍሪካ ደርሶን አሁን ካለው ከኖቨል ኮሮና ቫይረስ ሁለት ሺ አስራ ዘጠኝ ነጻ መሆናቸው ታውቀው ከማቆያ ስፍራም ወደ ቤታቸው እንዲሄዱ ተደርጓል። እስካሁን ባለ ሁኔታ ግን ያው ማህበረሰቡ የተለያየ ጥቆማዎችን የሚሰጥበት ምክንያቱም ስጋቱን እና ያንን የሚመስል ነገር ሲያይ እንዲጠቆም ስለሚደፋፈር ጥቆማዎች ይመጣሉ። ያንን የተቋቋማዎችን እየሄደ እያየ ነው። አሁን ባለ ሁኔታ ላይ ግን እስካሁን ምንም የተከሰተ ነገር የለም። ግን ያው የቅኝት ስራውና የቁጥጥር ስራው በጠበቀ መንገድ እየተካሄደ ነው ያለው። እሺ ዶክተር እንደውም ስለ ለማህበረሰብ እውቀትና ጥቆማዎች ነግረውኛል። ማህበረሰቡ ተገቢውና በቂ መረጃ አለው ወይ ብላችሁ ታስባላችሁ ወይ? እንዲሁም ደግሞ ሚዲያዎች ይህንን በማሟላቱ ረገድ ተገቢውን ሚናቸውን ተወጥተዋል ብላችሁ ታስባላችሁ ወይ? እንግዲህ እስካሁን ባለው በየጊዜው ያለው በተለይ ከማህበረሰቡ እያገኙን ያለው ምላሽ አመላካች ይመስለናል። አሁን አሁን በከፍተኛ ሁኔታ ሀገር ውስጥ ባሉ ሚዲያዎች ጉዳዩ እየተዘገበ ነው ያለው። የተለያዩ ባለሙያዎችን እየጋበዙ ሚዲያዎች ላይ ውይይቶች የተካሄዱ ነው ያሉት። እኛም ደግሞ ሚዲያ ላይ እየወጣን አጋጣሚን እየተጠቀምን ማህበረሰቡ መውሰድ ያለበትን ጥንቃቄ፣ ሌሎች ጉዳዮችንም የማሳወቁ ሂደት እየቀጠለ ነው ያለው። ይሄ ደግሞ ተጠናክሮ የሚሄድ ከሆነና በተለይ ደግሞ አሁን የሚዲያ አካላት በያዙበት መንገድ የሚሄድ ከሆነ ከፍተኛ የሆነ ንቃተ ሕሊና የማጎልበት ሁኔታው ከፍ ይላል የሚል እምነት አለ። እንግዲህ ከዛ ባሻገር ደግሞ ራሱ እንግዲህ ይሄ መረጃም የሆነን የእኛ የሰማንያ ሶስት ሰላሳ አምስት የሚባል ከክፍያ ነፃ የሆነ አገልግሎት የሚሰጥ ሆትላይን አለ። እዛ ላይ ምክሮችን እንዲሁም በመጠቆማዎችን እንዲያደርግ ይበረታታል። ከጊዜ ወደ ጊዜ በጣም ብዙ እየሆነ ነው የመጣው። ይሄ ላይ ይሄ እንግዲህ ምንድን ነው የሚያሳየው ማህበረሰብ ውስጥ ያለው ሁኔታ እየጨመረ መምጣቱ፣ እንዲሁም ደግሞ የውጭ ሚዲያዎች ላይም አሁን የትኩረት ተሰጡት እየተዘገበ ስለሆነ ሞር ኦር ሌስ ለሚዲያ ቅርብ የሆነ ማህበረሰባችን ይሄንን እያገኘ ነው ብለን እናስባለን። ነገር ግን ከሚዲያ ደግሞ ራቅ ያለም ማህበረሰብ አለ። ስለዚህ እዛ አካባቢ ያለው መዋቅሩ ይህንን አውቆ ደግሞ ጥንቃቄ እንዲወስድ እስከታችኛው መዋቅር በተለይ ደግሞ የዚህ የጤና ኢመርጀንሲን እስከ ወረዳ ድረስ የምንከታተልበት ስርዓት አለን። በዛ መንገድ ደግሞ መረጃዎችን እያወረድን ያለንበት ሁኔታ ነው ያለው። እንግዲህ የሕብረተሰብ ግንዛቤ ጋር ተያይዞ ምናልባት በሽታው ቢከሰት ወይም ደግሞ የበሽታው ምልክቶች በልዩ ሁኔታ የሚታዩበት ሰው ቢያጋጥም፣ ማግለልና መድሎ ወይም ማሸማቀቅ እንዳይፈጠርስ ከዚህ ጋር ተያይዞ የተሰጡ ምክሮች ወይም ደግሞ አስተያየቶች አሉ። እንግዲህ ትንሽ ለየት ይላል ከሌላው በተለይ ማግለልን ታሳቢ ያደረጉ አይነት ህመሞች ጋር ትንሽ ይሄ ባህሪ ይለያል። የመጀመሪያ ደረጃ ተመሳሳይ አይነት ምልክት የሚያሳይ በተለይ ደግሞ ወደ ቻይና የቅርብ ጊዜ የጉዞ ታሪክ ያለው ወይም ደግሞ ከቻይና ከመጣ ሰው ጋር የቅርብ ንክኬ የነበረው ሰው ከሆነ የሕክምና ግልጋሎት እንዲያገኝ ይመከራል። በአፋጣኝ ደግሞ እኛ እንድናቀው እንዲደረግ ቅድም በገለጽኩት የስልክ መስመር እንዲገለጽ ይደረጋል። ያ ከተደረገ በኋላ በቀጥታ የእኛ የራፊድ ሪስፖንስ ቲም አለን። ያንን ሄዶ ምርመራው ከተደረገ በኋላ ለዚህ የሚያበቃ ለብቻው እንዲያቆይ የሚያደርግ ራሱ ክራይቴሪ ወይም መስፈርት ስላለ የሚያሟላ ከሆነ ለብቻ ማቆያ ማዕከል ውስጥ ነው የሚሆነው። ስለዚህ በዛን ወቅት እንግዲህ የህክምና ባለሙያዎች ናቸው ክትትል የሚያደርጉት። ይሄ ከማግለል ጋር ብዙም ሊገናኝ አይችልም። ምክንያቱም ከማህበረሰቡ ወጣ ባለመንገድ ስለሆነ ይህ ህክምናው የሚደረገው ማህበረሰቡንም እንግዲህ የሚከላከለው የመጨረሻ ምርመራ ተደርጎ ነፃ መሆኑም ሲታወቅ አሁን ቅርብ ጊዜ ከማቆያው እንደወጡ የእኛ ዜጎች በቀላሉ ነፃ መሆናቸው ታውቆ ማህበረሰቡ ሲከላከሉ ምንም አይነት ችግር አይኖርም። ምናልባት እንኳን ወደፊት በዚህ እንኳን ቢኖር ህክምናውን ወስዶ ድኖ ከዛ በኋላ ማህበረሰቡን መከላከል ይችላል። ሙሉ በሙሉ የሚድ ነው እና ባህሪያቱ ራሱ አጠቃላይ ሁኔታው ከሌሎቹ ጋር በተለይ በዚህ የሚቀለጡ በሽታዎች አንጻር ትንሽ ልዩነት ስላለው ብዙም ችግር ይኖራል የሚል እምነት የለንም። በዛ ይሄ እንግዲህ ወረርሽኝ ዓለም አቀፍ ስጋት ነው። ይሄም በተመለከተ ከዓለም የጤና ድርጅትም ሆነ ከሌሎቹ አጋላት ምን አይነት ድጋፍ ነው እያገኛችሁ ያላችሁት? አቅምን በማ ያው እንግዲህ ተለይቶ መቆያ ክፍሎች ግንባታንም ሌሎችንም ነገሮችን በተመለከተ ማለት ነው። እንግዲህ ያው ወረርሽኝ ሲባል በአንድ አካል ብቻ የሚመለስ አይደለም። የትላንትናው አዋጅ ሁለት ነገር እንዲመልስ ይፈልጋል። ሁለተኛው አብሮ በጋራ በቅንጅት ምላሽ መስጠት። እኛ ደግሞ ከዚህ በፊትም አብረን በጋራ በቅንጅት የምንሰራቸው ትልልቅ አካላት አሉ። የዓለም ጤና ድርጅትን ጨምሮ የኢትዮጵያ ጽሕፈት ቤቱ ራሱ ኦፊሱ የሲዲሲ አሜሪካና የሲዲሲ ራሱ ኢትዮጵያ ውስጥ ያለው ቢሮ ቢሮ ራሱ እኛው ግቢ ውስጥ ነው ያለው። ስለዚህ በጣም የቀረበ ግንኙነት ነው ያለን። ሌሎች ደግሞ እንዲሁ ፓርትነሮች አሉ አፍሪካ ሲዲሲን ጨምሮ። ስለዚህ ከነሱ ጋር በጣም ከመጀመሪያው ጀምሮ በቅንጅት ነው የሚሰራው። የመረጃ ልውውጡ፣ የአቅም ማጎልበቱ፣ እያንዳንዱ ስራዎች ላይ የጋራ ስራ ያረፈበት ነው የሚሆነው። በዚህ ሳምንት መጀመሪያ ላይ የዚህ የኢመርጀንሲ ኦፕሬቲንግ ሴንተር ይባላል በእኛ አጠራር፣ ይሄንን አጠቃላይ ሂደቱን መሬት ላይ ያለውን ልክ እንደ ኮማንድ ፖስት የሚመራ የሚያስተባብር ማለት ነው። የተለያዩ አካላት የሚሳተፉበት ነው እንግዲህ ይሄ የውጭ አካላት መስራትንም ጭምር ነው ኢትዮጵያውያኖችም የመንግስት ሌሎች ሚኒስትሪም የሚካተቱበት የኤመርጀንሲ ኦፕሬቲንግ ሴንተር የሚንቀሳቀስ አድርገናል። እዛ ውስጥ ለምሳሌ ዛሬ ኦልሞስት ከአስራ አምስት በላይ የውጭ ፓርትነርስ ከእኛ ጋር አብረው የሚሰሩ በዚህ ጉዳይ ላይ አብረው እየሰሩ ያሉበት ሁኔታ ነው እና በተለይ ቅንጅቱና አብሮ መስራቱ በፊት የነበረና በተለይ ደግሞ አሁን ከኤመርጀንሲው በኋላ ደግሞ የበለጠ የጨመረበት እንግዲህ እንደዚህ አይነት ወረርሽኞች በየትኛውም ዓለም ሊከሰት ይችላል። እንግዲህ የአንድ ነገር መፍትሄ አንድ ብቻ ላይሆን ይችላል። ልክ እንደ ያን ሀገር ነባሪያዊ ሁኔታ ዝግጁነት የሚወሰን ነው የሚሆነው ከሁሉ በላይ ደግሞ ማህበረሰባችንን ማዕከል አድርጎ መስራት ተገቢ ነው። እንዲህ አይነት ደግሞ ትልልቅ ጉዳዮችን ደግሞ ለመስራት ያው የመንግስት ቁርጠኝነት አስፈላጊ ነው። እስካሁን ባለው ሁኔታ ከፍተኛ የመንግስት ኮሚትመንት እስከ በላይ አካል ድረስ በእያንዳንዱ እንቅስቃሴ የሚከታተልበት ድጋፍ የሚሰጥበት አግባብ ነው ያለው። አሁንም መሬት ላይ እየተሰራ ያለው በተለይ ደግሞ ይህንን በሚደግፉንም አጋር ድርጅቶችንም ጨምሮ በጥሩ መንገድ እየሄደን ያለው። እንግዲህ አዳዲስ የሚወጡ ሁኔታዎች ሲኖሩ ደግሞ እንደ አስፈላጊነቱ መረጃውን ለእናንተም እንደሚመለከተው አካል የምናደርስ ነው የሚሆነው። እሺ ዶክተር አመሰግናለሁ። መልካም አመሰግናለሁ። ኤደንንና እንግዳዋን ዶክተር ኤባ አባተን አመሰግናለሁ። አድማጮች፣ አሁን የጋዜጠኞች የጠረጴዛ ዙሪያ ውይይት የመጀመሪያውን ወር ትላንት ባገባደድ ነው የአውሮፓውያኑ አዲስ ዓመት 2020። የአሜሪካ ድምፅ የአፍሪካ ዋና ክፍል ውጥኖች ምን ይመስሉ ይሆን? ሻገር ብለንም የኢትዮጵያን የመገናኛ ብዙኃን ምህዳር የሚቃኝ የጋዜጠኞች የጠረጴዛ ዙሪያ ውይይት በቀደመው የራዲዮ መጽሔት ነው ጀመር ያደረግ ነው። የአሜሪካ ድምፅ የአፍሪካ ዋና ክፍል ዲሬክተር አቶ ንጉሴ መንገሻና የአፍሪቃ ቀንድ የአማርኛ ኦሮምኛና ትግርኛ ፕሮግራሞች መርሃ ኤዲተር ትዝታ በላቸው ናቸው እንግዶቼ። በቀደመው ውይይታችን እልባት ካደረግንበት ችብጥ ነው የምንደረደረው። እዝታ ወደ አንቺ ልምጣና ሁለት ተያያዥ ጥያቄዎችን ለወርወር። አንደኛ በመገናኛ ብዙኃን የሚቀርቡ የተዛቡና ኃላፊነት የጎደላቸው ዘገባዎች አብዛኛውም ሙያቸው ባልሆኑ ሰዎች ቀደም ብሎ አቶ ንጉሴ ያሳምማል ብሎታል። በእርግጥም የሚያሳምም በዘፈቀደ የሚነገር ነገር በማህበራዊ መገናኛ ብዙሀን በሰዎች ሕይወት ላይ አደጋ ሲደቅንም ተመልክተናል። የመገናኛ ብዙሀኑን ይዞታ በመደበኛውም በማህበራዊ መገናኛውም ያለውን ሁኔታ በበኩልሽ ብትገመግሚ። አሉላ የጠየቀኝ አንደኛ ነገር የመገናኛ መሳሪያዎች ዘመናዊ መሆንና ለሁሉም ሰው ለመዳረስ መብቃት እኔ እንደሚመስለኝ ጋዜጠኝነትን አደጋ ላይ ጥሏል። ዛሬ ማንም ሰው ስልክ ያለው ሰው ወይንም ደግሞ ፌስቡክ ላይ ወጥቶ መጻፍ የሚችል ትዊተር ላይ መጻፍ የሚችል ድረ ገጾች ላይ መውጣት የሚችል ራሱ ልክ እንደ ጋዜጠኛ ይቆጥራል። ቀደም ብሎ አቶ ንጉሴ እንዳለው ግን በእውነት ጋዜጠኝነት አንደኛ ነገር ለሙያው ታማኝነትን የሚጠይቅ ነው። ሙያውን አደጋ ላይ ደግሞ የሚጥለው አንተን ፐብሊክ ፎረም ላይ ስለሚያደርግህ ነው። መጥፎ መንክ ጥሩ ተሌ ያለ ለመባል ትበቃል። አሁን ሀገራችን ውስጥ የምናየው ነገር ምንድነው ነው? ማህበራዊ ሚዲያውን ትተህ ራሱ የየክልሎቹን ቴሌቪዥኖችና ሬዲዮች ብትመለከት በጋዜጠኝነት ሳይሆን ለአገሪቱም ደህንነት በሚያሰጋ መልኩ ነው ዘገባዎች ሲጠናቀሩ የምታየው ምክንያቱም እኔ የክልሌን ጉዳይ ይዤ ነው ያንተን ክልል ለማጥቃት ምሞክረው ያንተ ክልል ላይ ቅስቀሳ ጥላቻ የማሰራጨው ስለዚህ በእውነት ሁሉም የጋራ አገር ያለው በመሆኑ ማህበራዊ ሚዲያ ላይም ያሉ መደበኛው መገናኛ ብዙሀን ላይ ያሉ ጋዜጠኞች ሰከን ብለው የሚያረጉትን ነገር ማሰብ አለባቸው መልካም ትዝታ፣ ወደ አቶ ንጉሴ ከመመለሴ በፊት አንቺ ጋር ልቆይና ሁለተኛውን ጥያቄ ላስከትል። የመገናኛ ብዙኃንን ሙያዊ ጠባይ ካለመረዳትም ጭምር አንዳንዶች የቡድኖችን የተናጥል ፍላጎት ለማሳካት ብቻ ታልመው የሚቀርቡ ጥያቄዎችና የሚደረስባቸው ድምዳሜዎች ከሁሉም አቅጣጫ ይደርሱናል። በእርግጥ በአንድ ነገር ላይ ከሁለት ተጻራሪ አቋም የሚነሱና የሚደረሱ ድምዳሜዎች በአንድ ነገር ላይ ሁለት ተናጥል ማስተያየት ሲደርሰን አንዳንዴ ስራችንን በትክክል እንደሰራን የሚያስታውሱበት ጊዜም አለ እስኪ ትምህርታዊ ቢሆን ስለዚህ ጉዳይ ለአድማጮች ልናጋራው የምንችለው ነገር ካለ ልክ ነው የአድማጮችን ጥያቄ በተመለከተ አንዳንድ ጊዜ በአንድ ርዕስ ላይ በጣም ተጻራሪ የሆኑ ሀሳቦች ይገጥሙናል ምንድን ነው ቀደም ሲል በጥያቄህም እንዳልከው የቡድን አስተሳሰብ አለ እንዶ ራሳችን እንድንታዘብ የሚያደርገን ምንድን ነው? አንድ ግለሰብ የጻፈውን ኮፒ እያደረጉ የሚልኩልን በዘመቻ መልክ በዘመቻ መልክ የሚልኩልን ሰዎች ሁሉ አሉ። ይሄ እንግዲህ የሚዲያን ስራም ካለማወቅም ሊሆን ይችላል። የኔ ቡድን ተጎዳ የዛ ቡድን ሊሆን ይችላል። የሆነ ሆኖ ግን በተለይ አንዱ ርዕስ ላይ እንዲህ አይነት ተቃውሞ በሚመጣበት ጊዜ ምናልባትም ትክክል ስለሰራን የሚል ግምት ነው ያለን። ይህ ማለት ግን የምናቀርበው ዘገባ ላይ ቅሬታ ካለ ተቃውሞ መምጣት የለበትም ማለት አይደለም። መምጣት አለበት። እኛም ደግሞ አስተካክለን የመስራት ግዴታ አለብን። ነገር ግን እንዳልከው በተለያየ ሁኔታ የቡድን ግፊት አለ። አንተም ራስን እንደምታውቀው አሉላ መልካም አቶ ንጉሴ በተለይ የመገናኛ ብዙኃንን አያያዘ አስመልክቶ ቀደም ብለ ጀመር ባረኮ ላይ የምታክለው ካለ እንዳልከው። አዎ በነገራቸው ላይ ይሄ ማህበራዊ ሚዲያ፣ ሶሻል ሚዲያ፣ በተለይ ይሄ ዲስኢንፎርሜሽን ያልተስተካከለ ወሬ መንዛት፣ አንዳንድ ጊዜ የህዝብ ሕይወት ሰዓት ላይ ሊማግድ የሚችል አይነት ወሬ መንዛት በጣም አደገኛ ነው። የእኛንም ኃላፊነት በጣም ጨምሮታል። ልንገራቸው፣ አንዱ ወሬ ለምሳሌ ከጥቂት ሳምንት በፊት የፈረንሳይ መንግስት ለማሊ መንግስት ይሄ ሞተርኬድ ሞተር ባይክ ይልካል በብዛት ነበር ትልቅ ካርጎ ፍሌን፣ እና እሱ በአማኮ ይወርዳል፣ እና ለመንግስት ይሰጣል። እሱ ቪዲዮ አለ። እሱን ቪዲዮ ወሰዱና ቆርጠው የአልቃይዳ ማግሬብ ሰሜን ምስራቅ የዘመቱ ነገዳሪፍ ከወደቁ በኋላ ከአረብ ስፕሪንግ በኋላ የተወለዱ ትሬሪስቶች አሉ። እነሱ ሞተርኬዱን ሲቀበሉ እናለቀቁት ቫይራል ሆነ። ምንድን ነው መልእክቱ? ፈረንሳይ መንግስት ማሊ ውስጥ እና በቡርኪና ፋሶ በኒጀር ያለውን ጣልቃ ገብነት የሚቃወሙ ሰዎች የነዙት ነው። እንዳንድ ነገር ነተሰራቸው ፈረንሳይ ክፍላችን መጣ። እንዲያውም ማስተባበል አለብን። ኢትዮጵያ ውስጥም ብዙ ተመሳሳይ ነገሮች ይካሄዳሉ። መልካም አመሰግናለሁ፣ በድጋሚ ለትውውቁ። ኒያ እጅ ሲገባ መጠንቀቅ አለብን። ጥሩ ነው። አሁን ጀምራችኋል። ፋክቸር ወደፊትም ፕሮግራማችሁ ሲሰፋ ሳምንታዊ የሆነ እዛ ላይ የማጣሪያ ፕሮግራም መዘጋጀት ይኖርበታል። ይሄ ነገር አሁን ትዝታላለሹ። ነገር በነገርሽ ላይ ሀላፊነቱ ሁሉም ነው የሚዲያ ነጻ ሚዲያ ነው። ኃላፊነት በተሞላው መንገድ ዜናን አረጋግጦ ሚዛናዊ በሆነ መንገድ ማቅረብ ኃላፊነቱ የፖለቲሻኖችም ነው። ፖለቲሻኖች የሚናገሩትን ነገር መመዘን አለባቸው። ምን ጣጣ ያስከትላል። እኛ እኮ በእውነት ኢትዮጵያ የምትባል አገር እኮ ትልቅ አገር ነች። የብሔረሰብ ብዛቱ የተለያየ ሃይማኖት መኖሩ ጌጧ እኮ ነው የምታብሸርበት ነው። አሜሪካን እኮ ትልቅ አገር የሚያደርገው አሜሪካውም አለ ጥቁር አሜሪካውም አለ ነጭ አሜሪካም አለ ኤዥያውም አለ ቻይናውም አለ ሁሉም አለበት። ይሄ ኮኖች አገር ትልቅ የሚያደርጋል። ኢትዮጵያ በዛ ደረጃ የምትመዘን አገር ነች። ይህን ህዝብ ደግሞ ከሚያራርቀው ልቅ የሚያቀራርበው በጣም አጥስ ሴቶች አሉ። ስለዚህ ዜናም ቢሆን ይሄ ፖለቲሽኖችንም ይጨምራል። መንግስት ውስጥም ያሉ ተቃዋሚ ውስጥም ያሉ ከየትም ብሔር ሁሉ ሁላቸውም ይመለከታል። የሚናገሩትን ነገር መመዘን አለባቸው። ጣጣ የለም። ዋይትና ሩዋንዳን አነሳ። ሲሪያ ሊሆን ጠፍተዋል። አይቮሪኮች ጠፍቶ፣ ላይቤሪያ፣ ሱማሌ ዛሬ አገር ለመሆን የታገሉ ነው። ይህ እኮ ትልቅ ጣጣ ነው። ስለዚህ ኃላፊነት የሚጠይቅ ነው። እዚህ ውስጥ ነጻ የሆነ ሚዲያ ደግሞ ትልቅ ሚና አለው፣ ትልቅ ሚና አለው። ይሄ ውይይት የሚቀጥል ነው። አድማጮችም እንዲሳተፉ እንጋብዛለን። የመጨረሻው ጥያቄ ታዳሚውን የሚሆን እናድርግ። ሁለታችሁም የየበኩላችሁን ሀሳቦች ስታችሁን እንቋጫለን። አቶ ንጉሴ የፖለቲካ መሪዎችን ኃላፊነት ገልጸሃል። የእኛን የመገናኛ ብዙሀን ኃላፊነት ገልጸሃል ሲሆን ሲሆን በማህበራዊ መገናኛ ብዙሀን የሚሰሩትም ግለሰቦች ኃላፊነት አለባቸው። የመገናኛ ብዙሀን ጠባይ፣ በተለይ የሶሻል ሚዲያ አቅርቦትና ፍጥነት በቦታው የሚቀርቡ ነገሮች የመገናኛ ብዙሀንን ጠባይ ስለቀየረው ግለሰቦችም ኃላፊነት የለባቸውም ወይ? ታዳሚ የሚያቀርቡት ሰዎች የተሳሳተ ነገር በጊዜያዊ ጥቅም የሚለወጥ እድል አላቸው። ለማነበው የምሰማው ነገር ለሌላ ሰው ከመንገሬ በፊት በአቅሜ ማጣራት የምችለው ነገር አለው። ምን ማድረግ አለበት? ኮንሱመር የምንለው የመገናኛ ብዙሀኑን ትሩፋቶች የሚጠቀመው ግለሰብስ እንዴት ይመዝናል? እኔ መቼም በኢትዮጵያ ሁኔታ እንየው፣ ነጻ የሆነ መገናኛ ብዙሀን አሰራር አሁን ነው የተከፈተው። ራሱ ከንጉሱ ዘመን ጀምሮ ሳንሱሩ እየተደረገ ነበር። ከዛ የደርግ ስርዓት ነበር። አሁን ብሮድካስት ቦርዱ የአሰራር ደንቡን እያሻሻለ መሆኑን ይናገራል። ነገር ግን ማሻሻያው በመንግስት በኩል ፈጥኖ ስራ ላይ ቢውል መልካም ነው። ምክንያቱም እንደ ነጻ ሚዲያ ሰራተኛ ነጻ ሚዲያ አስፈላጊ መሆኑን እጅግ አድርጌ ባምንም፣ ማን ነው ጋዜጠኛ ማነው ነው ያልሆነው ጋዜጠኛ የሚለውን ለመለየት የሚረዳ ይመስለኛል። ከህዝቡ በኩል አቶ ንጉሴ እንዳለው ከፖለቲካ መሪዎች የሚነገረውንም የሆነ ህዝብን የሚያጣላ ሌላውን ህዝብ የሚነካ ነገር ህዝቡ በባህሪው ጨዋ ስለሆነ ወይንም አብሮ ስለኖረ ለዘመናት አስቦ መዝኖ የማይጠቅመውን አውጥቶ ሊጥለው ይችላል። በመገናኛ ብዙኃን አሰራር ግን አዲስ ነው ልልህ ነው የፈለግ። አዲስ ስለሆነ እንደ አዲስ ነው የሚጠቀመው። ነገር ግን መዝኖ ለራሱ የሚጠቅመውን መያዝ ደግሞ የጽሁፍ በነገር ላይ አሁን ለምሳሌ አምሹር እስካሁኑ እናደርጋቸዋል ወደፊትም በይበልጥ ትቀጥላላቸው ውይይት ይካሄዳል አለ በብሔር ጥያቄ ላይ፣ በህገ መንግሥት ጥያቄ ላይ፣ በስርአጡ ጥያቄ ላይ፣ በኢኮኖሚ ጥያቄ ላይ ሰዎች የተለያዩ ሰው ታቀርባለ። በምታቀርቡት ጊዜ ሁል ጊዜ እኛ እዚህ መተዳደሪያችን ደም ቁጣችንና ንዴታቸውን ይገልጹበት አለ በጣም በሀሳብ ቢለያዩ እንኳን በተከባበረ መንገድ እንዲወያዩ ነው። ያ ልምድ ነው። በሀገራችንም በጣም ወደ ኋላ እየቀረ ያስቸገረውና ያ ልምድ ቋሚ ልምድ መሆን አለበት። ስልጡን የሆነ ውይይነት በሀሳብ በፍጹም ባለስማማ እንኳን አክብሬ፣ በአክብሮት መዋየት መቻል አለብኝ። ይህ በጣም ትልቅ ኃላፊነት ነው። ሌላው በነገራችሁ ላይ ሁሉም ደግሞ ጋዜጠኛ ከሆነ አሁን ፌስቡክ ጋዜጠኛ ነው። ፖለቲካል አክቲቪስቱም ጋዜጠኛ ነው፣ ፖለቲከኛ ነው። አይቻልም። በነገር ላይ ነጻ ጋዜጣ ህጎች ክሌር የሚያደርጉት ነገር አለ አንደኛ አዘጋገብህ ምን መሆን እንዳለበት መከተል ያለብህ ስርዓት ምን መሆን እንዳለበት፣ ከዛሬ ደግሞ ኃላፊነት ተጠያቂነትን መልአክ መጠየቃለህ እነዚህን ሁሉ ያካተተ መሆን አለ። ይህን ካደረገ ትልቅ አስተዋጽኦ ማድረግ እንችላለን። በነገር ላይ ትንሽ አንድ ነገር ልጥቀስና ያለፈው ጊዜ ኢትዮጵያ ውስጥ የነበረው የአድማጮች ሰርቬ ወይም ምርምር ጥያቄ አቅርበን ስለ ፕሮግራማችን የሰጡን ግምገማ ምንድን ነው? ዘጠና ስምንት በመቶ ከሚሆኑት ሰርቬ ከደረጉት ከዚህ የምናስተላልፈው ሀቅ የተመረኮዘ ነው ያሉት። ለእኛ ይህ ትልቅ ክብራችን ነው። እንደውም በበለጠ ሀቅ ላይ የተመረኮዘ ፍትሐ የሆነ ሚዛና የሆነ ፕሮግራም፣ ለህዝብ የሚጠቅም ፕሮግራም በየጊዜው ማዘጋጀት እንድንችል የሚያጃግነን ነው፣ የሚያበረታታ። አመሰግናለሁ፣ አመሰግናለሁ። ውይይቱ ይቀጥላል። አቶ ንጉሴ መንገሻ ቤተኛ፣ አሁን ትስታ ብላቸው፣ ሁሌም ቤተኛችን ነሽ። እግዚአብሔር ይስጥልን፣ ስለጋበዝከን እናመሰግናለን። አሉላ እኔም በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልን። አሁን ዘወትር የፕሮግራሙ ተከታታዮች በጉጉት ወደምትጠባበቁት አዝናኛችሁ ሳምንታዊው የሙዚቃ ቃና ነው የምናልፈው። የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን ነው የሙዚቃ ቃና አመሰግናለሁ። ያሉ ላይ አየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም። ጤና ይስጥልኝ የተከበራችሁ የሙዚቃ ቃን አድማጮች፣ በያላችሁበት ሳምንታዊ ክብር ሰላምታዬ ደረሳችሁ። እለቱን በድጋሚ ለማስታወስ ስለ ተቅዳሜ ጥር 23 2012 ሲሆን በአዲስ አበባው አቆጣጠር፣ በዋሽንግተን ዲሲ ደግሞ የካቲት 1 2020 ዓ.ም ላይ እንገኛለን። ይህ የካቲት ወር እዚህ ዩናይት ስቴትስ ብላክ ሂስትሪ መንዝ በመባል ይታወቃል። ምክንያቱም ወሩን ሙሉ በጎ ስራን የሰሩ ጥቁር አሜሪካውያንን በስራቸው የምንዘክርበት ወር ነው። ስቱዲዮ ይዣቸው የገባሁትን ሙዚቃዎች ወሩን የሚዘክሩ ናቸው። በመጀመሪያ የምናደምጠው ዜማ ኮመን እና ጃን ሌጀንድ በጋራ ግሎሪ እያሉ የሚጫወቱትን ዜማ ይሆናል። Oh, one day, when the war is won, we will be sure, we will be sure. Oh, glory, glory, glory, oh. glory. glory. Hands to the heavens, no man, no weapon. Against, yes, glory is destined. Everyday women and men become legends. Sins that go against our skin become blessings. The movement is a rhythm to us. Freedom is like religion to us. Justice is just a in us. Justice for all just ain't specific enough. One son died, the spirit is revisiting us. True and living, living in us. Resistance is us. That's why Rosa sat on the bus. That's why we walk through Ferguson with our hands up. When it go down, we woman and man up. They say stay down and we stand up. Shots we on the ground, the camera panned up. King pointed to the mountaintop and we ran up. One day when the glory comes, Here will be ours. It will be ours. Oh, one day. When the war is won, we will be sure, we will be sure. Oh, glory. Oh, glory. now for every man woman and child even jesus got his crown in front of a crowd they march with the torch we gonna run with it now never look back we've been gone hundreds of miles from dark roads heroes to become a hero facing the league of justice power was the people enemy is lethal a king became ego saw the face of jim crow under a ball ego. the biggest weapon is to stay peaceful, we sing our music is the cuts that we bleed through somewhere in a dream we had an epiphany, now we right the wrongs in history no one can win a war individually and take the wisdom of the elders young people's energy welcome to the story we call victory the coming of the Lord my eyes have seen the glory one day when the glory comes it will be ours. It will be hard. Oh, one day? When the war is won, we will be sure. We will be sure. Oh, glory. No. ሱፐር ኮመን ና ጃ ሌጀንድ በጋራ ግሎሪ እያሉ የተጫወቱትን ዜማ ነበር ያደመጥነው። ቀጥለን ደግሞ ማኒ ሪቨርስ ቱ ክሮስ ይለናል ጂሚ ክሊፍ ዩናይትድ ስቴትስ ና ካናዳ ይህ ዛሬ አንድ ብለን የጀመርነው የካቲት ወር ብላክ ሂስትሪ ማንዝ በመባልም ይጠራል ጥቁር አሜሪካውያንን የምንዘክርበት ወር ነው። ቀደም ብለን እያደመጥነው ዜማ መኒ ሪቨር ቱ ክሮስ የተሰኘ ዜማ ነበር ድምጻዊው ጂሚ ክሊፍ ነበር። በመቀጠል ደግሞ ሊኖሚ የተሰኘውን የማይክል ቦልተንን ዜማ እናደምጣለን። i uh... ሊኖሚ የተሰኘውን የማይክል ቦልተንን ዜማ ነበር ያደመጥ ነው። በመቀጠል ደግሞ የአሪታ ፍራንክሊንን ብሪጅ ኦቨር ትራብልድ ዋተር የተሰኘውን ዜማዋን እናደምጣለን። ሮበርት ትራብል ዋተር የተሰኘውን የአሪታ ፍራንክሊንን ዜማ ነበር እያዳመጥን ነው። ይህ ዛሬ የጀመርነውን ብላክ ሂስትሪ መንዝ ለምትዘክሩ በዩናይትድ ስቴትስና በካናዳ ለምትገኙ አድማጮቻችን ሀፒ ብላክ ሂስትሪ መንዝ እያልኩኝ አብራችሁ ስለ ቆያችሁኝ እያመሰገንኩኝ ለዛሬ የምሰናበታችሁ በቦብ ማርሌ ሬደምሽን ሶንግ በተሰኘው ምርጥ ዜማው ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና እንሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው merchant ships minutes after day took die from the bottomless pits but my hand was made strong by the end of the almighty አመሰግናለሁኝ። ደስ ለሙዚቃ ቃና ዝግጅቱ ጊዜያችን ወደ መጠናቀቁ ነው። የማጠቃለያ ዜና አላሰማችሁ። በህዳሴ ግድብ ጉዳይ ለአራት ቀናት የመከሩት ኢትዮጵያ፣ ግብፅና ሱዳን እንዲሁም ዩናይትድ ስቴትስና የዓለም ባንክ ትናንት የጋራ መግለጫ አውጥተዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር የህዝብ ጉዳዮች ቢሮ ትናንት ከሰዓት በኋላ ባሰራጨው መግለጫ የኢትዮጵያ የግብፅና የሱዳን የውጭ ጉዳይ ሚኒስትሮችና ልዑኮቻቸው በታላቁ የኢትዮጵያ ህዳሴ ግድብ አሞላልና ስራ ወይም አመራር ላይ ከጥር 19 2012 ዓ.ም እስከ ትናንት ጥር 22 2012 ዓ ም ዋሽንግተን ዲሲ ውስጥ ባደረጉት ድርድር ላይ በታዛቢነት እየተሳተፉ ካሉት የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዚደንት ጋር መገናኘታቸውን አስታውቋል። ይኸው ነበር ማጠቃለያው። ጤና ይስጥልኝ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ ሀያ ሁለት ሀያ አምስትና ሰላሳ አንድ ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳቸው አሉላ ከበደ ከፕሮግራም አቀናባሪ የንጉሥ ታምሬ ጋር በዚሁ ተሰናበትን። ነገ እሁድ ከሚሶ